ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ጽዮን ግርማ ነኝ። መስታወት አድራቀው አብራኛለች። ሰላም እንደምናመሻችው። ከአርበኞች ግንቦት ሰባት ጋር ተገናኝታችኋል በሚል በሽብር ድርጊት የተከሰሱት እነ ንግሥት ይርጋን እየተመለከተ የፍርድ ቤት ዘገባ አለን። በሌላ በኩል የመላው ኢትዮጵያ አንድነት ድርጅት መያድ የፓርቲው ኃላፊ ለሶስት ሳምንታት ያህል በስር ላይ እንደሚገኙ አስታወቀ። አቶ ስሜነ ገሰሰ የተባሉ የይልማና ደንሳ የመያድ ሰብሳቢ ናቸው። አሁን ለሶስተኛ ጊዜ መታሰራቸው ነው። የመያድ ዋና ጸሐፊ አቶ አዳነ ጥላሁን ናቸው፣ ዘገባ አለን። ዛሬ ቀኑ በአውሮፓውያን ዘመን አቆጣጠር የቫላንታይንስ ዴይ ወይም የፍቅረኞች ቀን በስፋት የሚከበርበት ፌብሯሪ 14 በኢትዮጵያ ደግሞ የካቲት ሰባት ነው። አሁን የምናዘጋጀው አምስተኛ አመታችን ማክሷል። ይሄን ነገር ስናዘጋጅ 2013 ላይ አራት ሺህ ብር ነበር ያገኘ ነው እዛ ግቢ ውስጥ ላይ ሸጥና አዲስ ዩኒቨርሲቲ ውስጥ። ከዛ አርባ ሁለት ሺ ብር አገኘን። ከዛ መቶ ሰባት ሺ ብር አገኘን። ከዛ አሁን አምና መቶ ስልሳ ስምንት ሺ ብር አገኝትን። ሰማኒያ አራት ተማሪዎች እንወጣበታልን አዲስ ዩኒቨርሲቲ ውስጥ። መሰረታዊ የሴት ልጅ ቁሳቁስ አጥተው ትምህርታቸውን መማር የማይችሉ የዩኒቨርሲቲ ተማሪዎችን ለመርዳት የፍቅር ቀንን ለበጎ አላማ የተጠቀሙ ዘየሎ ዘየሎ ሙቭመንት ወይም የቢጫው ንቅናቄ አስተባባሪዎች ውስጥ አንዷ ናት። ህሊና ብርሃኑ ትባላለች። ከሞዴስ ጀምረ ሻይ ቡና የምልበት ምንም አይነት ገቢ የሌለኝ ሴት ነኝ። በአሁኑ ሰዓት ለትምህርት ይስ የተደፋሁ የለፋሁበትን መጣል ስለዚህ ማለት ነው። ድር ዋደበበ ትባላለች። በአዲስ አበባ ዩኒቨርሲቲ የአማርኛ ቋንቋ ስነ ጽሁፍና የፎክለር ትምህርት ክፍል የአምስተኛ ዓመት የዶክትሬት ዲግሪ ተማሪ ናት። በቢጫው ንቅናቄ ጥቂት ድጋፍ ተደርጎላታል ግን ደግሞ ትምህርቷን ለመጨረስ አሁንም እርዳታ ትፈልጋለች። በዛሬ ዘገባችን ታሪኳን ታካፍለናለች። የዩናይትድ ስቴትስ የውትድርና አባላትን ፎቶግራፍ በመጠቀምና መሳጭ የፍቅር ደብዳቤን በተለያዩ ሀገራት ወደሚኖሩ ሴቶች ስለሚልከውና በዚህም በሚሊዮን የሚቆጠር ዶላር ዝርፊያ በመፈጸም ላይ የሚገኝን አንድ ሰው የተመለከተ ዘገባ አለን። ሰዓት ከበቃን ሌሎች ዘገባዎችም ይኖሩናል። ሙዚቃም እንጋብዛችኋለን። በፌስቡክ አት ቪኦኤ አምሃሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን። ለአየር እናበቀዋለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ከሩሲያ ጋር ስላደረጉት ግንኙነት የአስተዳደራቸውን ባለስልጣናት አሳስተዋል ተብሎ በስፋት ሲወነጀሉ የከረሙት የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ማይክል ፍሊን ስራቸውን ለቀዋል። ፍሊን በስራ መልቀቂያ ደብዳቤያቸው ከሩሲያ አምባሳደር ጋር በስልክ ስላደረጉት ውይይት ለምክትል ፕሬዚዳንት ማይክ ፔንስና ለሌሎችም ባለስልጣናት ሆን ብዬ ሳይሆን ያልተሟላ መረጃ ሰጥቻለሁ ብለዋል። ዋሽንግተን ፖስት እና ኒውዮርክ ታይምስ ባለፈው አርብ ባወጧቸው ዘገባዎች ጄኔራል ፍሊን ከሩሲያው አምባሳደር ጋር የኦባማ አስተዳደር በሩሲያ ላይ ስለደነገገው ማዕቀብ መናገራቸውን ተናግረው ነበር። የፕሬዚዳንት ትራምፕ አስተዳደር ግን ጄኔራሉና አምባሳደሩ ስለ ማዕቀቦቹ አልተነጋገሩም ብሎ ሲያስተ ለማስተባበል ቆይቷል። በርካታ ዲሞክራቲያዊ ዩናይትድ ስቴትስ ሞከኛ ምክር ቤት አባላት ፍሊን እንዲመረመሩ ሲጠይቁ ቆይተዋል። ሌሎች ደግሞ ሚስተር ትራምፕ እንዲያንባረሯቸውና የጸጥታ መረጃ ብቃት ማረጋገጫቸውን የደህንነት ባለስልጣናት እንደገና እንዲፈትሹ አሳስበዋል። ማይክል ፊሊንእና እና የሩሲያ አምባሳደር ሴርጌ ከሲያክ በፕሬዝዳንታዊ ምርጫው ሂደት መረጃ ስር ቆቅሌ ተከትሎ የኦባማ አስተዳደር በሩሲያ ላይ ስለጣላቸው ማዕቀቦች መናገራቸውንና የአሁኑና የቀድሞ የ ዩናይትድ ስቴትስ ባለስልጣናት ተብሎ የተገለጹ ስማቸው ያልተነገረ ዘጠኝ ሰዎች ለዋሽንግተን ፖስት ጋዜጣ ገልጸዋል። በዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕና በካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ መካከል የተካሄደው የመጀመሪያ ውይይት በኢሚግሬሽንና በድንበር ደህንነት ጥበቃ ጉዳይ ሁለቱ ሰፊ ልዩነት እንዳላቸው አመለከተ። እነዚህም ልዩነቶች በተለይ በጋራ መግለጫቸው ወቅት በትላንት ውይይታቸው ከነበረው ይበልጥ ጎልተው ተስተውለዋል። በመጨረሻም የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ የመከላከያ ሚኒስትሮች ስብሰባ አባል ሀገሮች የመከላከያ ወጪያቸውን ከፍ ማድረግ ማስፈልጉ ላይ እንደሚያተኩር የድርጅቱ ዋና ጸሐፊ አስታውቀዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀረ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አረጋው አብረን ከአድማስ እንሻገር እንላችኋለን ጋቢና ቪኦኤ ሌስ ከሰሱት፣ በሽብር ድርጊት የተከሰሱት እነ ንግስት ይርጋ ላቀረቡት የክስ መቃወሚያ የፌዴራል አቃቤ ሕግ መልስ መስጠት እንዳልቻለ ለፍርድ ቤቱ አመልክቶ ተለዋጭ ቀጠሮ እንዲሰጠው ጠየቀ። የተከሳሽ ጠበቃዎች ተቃውመዋል። ፍርድ ቤቱ የአቃቤ ሕግ ጥያቄ ምክንያታዊ ነው ሲል ተለዋጭ ቀጠሮም ሰጥቷል። መለስካቸው አመሀ ዝርዝር አለው። የፌዴራል አቃቤ ሕግ ታህሳስ 28 ቀን 2009 ዓ ም በንግሥት ይርጋ፣ አለምነህ ዋሴ፣ ቴዎድሮስ ተላይ፣ አወቀ አባተ በላይና አለምነህና ያሬድ ግርማ ላይ በመሠረተው ክስ ተከሳሾቹ ራሱን አርበኞች ግንቦት ሰባት ብሎ ከሚጠራው የሽብር ቡድን ከፍተኛ አመራሮች ውጭ ሀገር ከሚገኙ እንዲሁም ሀገር ውስጥ ከሚገኙ የሽብር ተግባር ለመፈጸም ትጥቅ ከታጠቁ ታጣቂዎች ጋር ግንኙነት በመፍጠር የሽብር ተልእኮ በመቀበል በአማራ ክልል በተለያዩ አካባቢዎች አመፅ በማስነሳትና አመፁን በመምራትና በማስተባበር የሽብርተኝነት ድርጊት ፈጽመዋል ብለዋል። እነ ንግሥት ይርጋ ደግሞ በጠበቆቻቸው አማካይነት ለቀረበባቸው ክስ የክስ መቃወሚያ ጥር 3 ቀን 2009 ዓ ም አቅርበዋል። ጠበቆቹ ያቀረቡት የክስ መቃወሚያ ብዙ ነጥቦች ቢኖሩትም የመጀመሪያው ተቃውሞ አቃቢ ህግ ጉዳዩን ያቀረበበት ይህ የፌዴራሉ ከፍተኛ ፍርድ ቤት ክሱን ለማየት ስልጣን የሌለው በመሆኑ በወንጀለኛ መቅጫ ህግ ስነስርዓት ድንጋጌ መሰረት በወንጀል የተጠረጠረው ሰው ክስ ሊታይ የሚገባው ወንጀሉን ፈጸመ በተባለበት ወይንም የወንጀሉ ውጤት በተገኘበት ስፍራ በሚያስችለው ፍርድ ቤት መሆኑን በአስገዳጅነት ደንግጓል በሚል ነው። አቃቢ ህግ ለመቃወሚያው መልስ ዛሬ እንደሚሰጥ ሲጠበቅ የነበረ ቢሆንም በስራ መደራረብና በመስሪያ ቤቱ ለአቃቢያን ህግ በሚሰጠው ስልጠና ምክንያት መልሱ እንዳልደረሰለት ገልጾ ተለዋጅ ቀጠሮ ጠይቋል። የተከሳሽ ጠበቆች የአቃቢ ህግ ተለዋጅ ቀጠሮ ጥያቄ ምክንያታዊ አይደለም፣ ወይንም ያቀረበው ምክንያት ተቀባይነት ሊኖረው አይችልም፣ የተከሳሾችን ፈጣን ፍትህ የማግኘት መብትም የሚቃረን ነው ሲሉ ተቃወሙ። ጉዳዩን የሚመለከተው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ሁለተኛ ወንጀል ችሎት የሁለቱን ወገን ክርክር ካዳመጠ በኋላ የአቃቢ ሕግ ጥያቄ ምክንያታዊ ነው ሲል ለየካቲት 15 ቀን 2009 ዓ.ም ተለዋጅ ቀጠሮ ሰጥቶ ተነስቷል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ሌላ ዘገባ ስናመራ ጎጃም ይልማና ዴንሳ የሚገኙ የፓርቲው ኃላፊ ለሶስት ሳምንታት ያህል በእስር ላይ እንደሚገኙ መያድ አስታወቀ። የመላው ኢትዮጵያ አንድነት ድርጅት መያድ እንዳስታወቀው ጥር 16 2009 ከአዴት ከተማ የተያዙት አቶ ስሜነ ገሰሰ ለምን እንደታሰሩ ማወቅ አልተቻለም። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ ልኮልናል። የአስቸኳይ ጊዜ አዋጁ ተግባራዊ መሆን ከጀመረ አንስቶ የመላው የኢትዮጵያ አንድነት ድርጅት ታሰሩብኝ ካላቸው አባላቱ ይሄኛው የቅርብ ጊዜው ነው። የመያድ ዋና ጸሐፊ አቶ አዳነ ጥላሁን ትናንት ለአሜሪካ ድምፅ እንዳብራሩት በጎጃም ይልማና ዴንሳ ወረዳ የሚገኙት የፓርቲው ሰብሳቢ ምክንያቱ ባልተገለጸ ሁኔታ በእስር ላይ ይገኛሉ። አቶ ስሜነ ገሰሰ የተባሉ ይልማና ደንሳ የመያድ ሰብሳቢ ናቸው። ይልማና ዴንሳ ወረዳ አሁን ለሶስተኛ ጊዜ መታሰራቸው ነው። በጣም የሚገርም ነገር አንደኛ ሽማግሌ ናቸው፣ ሁለተኛ ህመምተኛ ናቸው። ከዚህ ቀደም ታስረው በነጻ ተለቀዋል። እንደገና በክረምት ታስረው ተለቀዋል። አሁን ለሶስተኛ ጊዜ ከጥር 16 2009 ዓ.ም ጀምሮ በአዴት ከተማ ማለት ያው ልማና ደንሳ ወረዳ አዴት ከተማ ፖሊስ ጣቢያ ታስረው ፍርድ ቤት ሳይቀርቡ ከቆዩ በኋላ ከየካቲት ሶስት ቀን 29 ዓ.ም ጀምሮ ወደ ባህር ዳር ከተማ ስለመወሰዳቸው መረጃው ደርሶናል። እኒህ ግለሰብ ያው ቅድም እንዳልኩ በጣም በከፍተኛ ደረጃ የተንገላቱ እንዲሁም ደግሞ በህመም የሚሰቃዩ ናቸው እና አሁን ምን ደረጃ ላይ እንደደረሱ አላውቅም። ፓርቲው ባላወቀ ሁኔታ ታስረው የቆዩና በቅርቡ ፍርድ ቤት የሚቀርቡ አባሎቻቸው መኖራቸውንም አቶ አዳና አስረድተዋል። ይህም ብቻማ አይደለም፣ ሌሎችም አሉ። አሁን እንደውም እንትን ያላል ናቸው ከነሐሴ ጀምሮ አሁን የታሰሩ ሰዎችም እዚህ ራሱ ቅሊንጦ ማረሚያ ቤት ታፍነው መጥተው ለረቡ ፍርድ ቤት ይቀርባሉ የተባሉ እንዳሉ አሁን ቅድም ደውማንተ ወደዚህ እየመጣ ሁሉ መረጃ ደርሶናል። ይሄ እንግዲህ የማናውቃቸው በድብቅ የታሰሩ በጣም ከፍተኛ የሆኑ ሰዎች እንዳሉ ነው እኔ ከዚህ የምረዳው እና በጣም ከቢቸና ወረዳ ለምሳሌ አቶ ባዬ ደሱ መምህር ናቸው ደብረ ወርቅ ማለት ነው። እንደዚሁም አቶ ሲመሽ የሚባሉ በነሐሴ መጨረሻ ላይ መጥተው ታስረው እስካሁን ድረስ እንዳውም እኛ የት እንዳሉ ሳናውቅ አሁን በከፍተኛ ደረጃ ባደረግ ነው ቅሊንጦ ህኔ ቤት እንደሚገኙና አሁን ለየካቲት 8 ቀን 9 ለፍርድ ቤት ልደታ ፍርድ ቤት ውስጥ እንደሚቀርቡ ነው። እና በዚህ አይነት በጣም ብዙ ቦታዎች ላይ ሳናውቅ የታሰሩ ሰዎች እንዳሉ ነው። ይህን ምንግርና ትንሽ ጥሩ የሆነ ሁኔታ ላይ አይደለንም። አሁንኛ በጎን ወደ ድርድር ንግባ የሚል እንትናለ፣ በጎን ደግሞ እንዲህ አይነት በአባሎቻችን ላይ ማዋከብና ማንገላታት እየደረሰ ነው። በደቡብ ክልል ጋሞ ጎፋ ዞን የሚገኙ 13 የመኢአድ አመራሮችና አባላት ከቀናት እስር በኋላ በቅርቡ በዋስ መፈታታቸው ይታወሳል። ሰዎቹ የተፈቱት በህጋዊ መንገድ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ተባብሮ የመስራቱን ሂደት የተሳለጠ ለማድረግ መሆኑን የክልሉ መንግስት አስታውቋል። ሰዎቹ የተፈቱት መንግስት በህጋዊና ሰላማዊ መንገድ ተመዝግበው ከሚንቀሳቀሱ ፓርቲዎች ጋር ተባብሮ ለመስራት ካለው ቁርጠኝነት አንጻር እንደሆነ ነው የክልሉ መንግስት ቃል አቀባይ የገለጹት። የመያድ ዋና ጸሐፊ እንደሚሉት ግን ይህ የመንግስት አባባል ከልብ መሆኑ የሚታየው በሂደት ነው። ይህን እንግዲህ አሁን ወደፊት የምንፈትሸው ነው የሚሆነው። አሁን ለረቡዕ ተጠርተናል። በዛ ላይ እንወያያለን። እስካሁን ድረስ ግን ሞዴል እየተሰራ ያለው ግን በዛ መልክ አይደለም ነው እያልኩ ያለሁት። ያው ቅድም እንዳልኩ ሰምቼዋለሁኝ በዛ አሁን ለድርድሩ ሲባል ነው የተፈቱት የሚለው ለዛ ብለውም ከፈቱት እኛ በቀናነቱ ነው የምናየው ነው እያልኩ ያለሁት። ጥሩ ነው እንደዛ መመቻቻልና ወደ ሰፊነት ከተገባ ነው። እስካሁን ግን ሲደረግ የነበረ ግን ለዛ አይደለም። አሁን ቀረብ ጀምሮ በሚሆነው ሂደት እንደዚህ አለዝቦ የሚል ከሆነ ሰየ ነው። ዞሮ ዞሮ እኛ ለአንዲት ኢትዮጵያ ነው እነሱም እኛም መስራት ያለብን ለሀገር ነው፣ ለሰላም ነው፣ ለመረጋጋት ነው። እና በዚህ ሂደት ላይ አሁን ይሄልም ይሄልም የሚል ሰጥ ገባ ውስጥ አንገባም። ተፈጥተዋል የምንፈልገውም ግቡ ያ ነው። የቀድሞውን ዋና ጸሐፊ አቶ ተስፋዬ ታሪኩንና የምዕራብ ጎጃም ዞን ጸሐፊ የሆኑትን መቶ አለቃ ጌታቸው መኮንንን ጨምሮ በእስር ላይ የሚገኙ ከፍተኛ አመራሮቻቸው ጉዳይ በፍርድ ቤት እየታየ መሆኑንም አቶ አዳነ አስታውሰዋል። በቅርቡ ታሰሩ የተባሉትን የፓርቲውን የይልማና ዴንሳ ሰብሳቢ ጉዳይ በተመለከተ ከአማራ ክልላዊ መንግስት ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ከየትኛውም የመንግስት አካል ምላሽ ከተገኘ በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በየአመቱ ፌብርዋሪ 14 በአውሮፓውያን ዘመን አቆጣጠር የሚቆጠ ጠሩ በቢሊዮን የሚቆጠሩ ጥንዶች የቫላንታይንስ ዴይ ወይም የፍቅረኞች ቀንን የሚያከብሩበት ዕለት ነው። አሜሪካውያኖችም ደግሞ ለሚወዷቸው እና ለፍቅር አጋሮቻቸው የተለያዩ ስጦታዎችን የሚሰጡበትም ቀን ነው። አንድ ከረሜላና ቸኮሌት እንደ ከረሜላና ቸኮሌት ያሉ ስጦታዎች በስጦታዎች ውስጥ የሚካተቱ ናቸው። የአሜሪካ የጅምላ ሽያጭ ፌዴሬሽን ባወጣው ጥናት መሰረት በዚህ አመት ተጠቃሚዎች ለፍቅረኞች ቀን የቸኮሌት ግዢ አንድ ነጥብ ሰባት ሚሊዮን ዶላር ወጪ ያደርጋሉ። ይህን የፍቅረኞች ቀን ከቅርብ ጊዜ ወዲህ በኢትዮጵያ በተለይ በአዲስ አበባና በአንዳንድ ዋና ዋና ከተሞች በወጣቶች ዘንድ በብዛት እየተከበረም ይገኛል። ባልደረባችን ጽዮን ግርማ ዘየሎ ሙቭመንት ወይም የቢጫው ንቅናቄ በሚል የተደራጁ የዩኒቨርሲቲ ተማሪዎች ይህንን በዓል በተለየ ሁኔታ እያከበሩት ነው ትለናለች በቀጣዩ ዘገባዋ። በአዲስ አበባ ዩኒቨርሲቲ በሕግ ትምህርት ክፍል እስከ ቅርብ ጊዜ ድረስ የሕግ መምህር የነበረችው ወጣት ብሌን ሳህሉ ተማሪዎቿን ሰብስባ ከቃል ባለፈ ተማሪዎችን በተግባር እንርዳ በሚል የሴት ልጆችን ጥቃት ለመከላከልና የወጣት ተማሪዎችን አስተሳሰብ ለመለወጥ የተቋቋመ ንቅናቄ ነው፣ ዘየሎ ሙቭመንት ወይም ቢጫው ንቅናቄ ካለፈው አምስት አመት ጀምሮ ደግሞ በየአመቱ የሚከበረውን ቫላንታይንስ ዴ ወይም የፍቅረኞች ቀን በልገሳ የተገኘን እቅፍ የስጦታ አበባ ለመሸጥ የሚገኘውን ገቢ አዲስ አበባ ዩኒቨርሲቲ ገብተው የመማር እድል አግኝተው፣ ነገር ግን በችግር ምክንያት ትምህርታቸውን መቀጠል ከሚያቅታቸው በርካታ ተማሪዎች ውስጥ ጥቂቶቹ እንደሚረዱበት ይናገራሉ። ይህ እንቅስቃሴ ሲጀምር የመምህርት ብሌን ተማሪ የነበረችው ህሊና ብርሃኑ አሁን ትምህርቷን ብትጨርስም እንኳን አብረዋት የጨረሱና ሌሎች ተማሪዎችን አስተባብራ እንቅስቃሴውን አስቀጥላለች። አኑን፣ ድጋፍ ለሚያስፈልጋቸው ተማሪዎች እርዳታ በማሰባሰብም ያውሉታል። በአዲስ አበባ ዩኒቨርሲቲ በጣም በርካታ ችግር ያለባቸው ተማሪዎች ስላሉ ባለን አቅም የግድ መርዳት ስላለብን ነው የተሰባሰብ ነው ትላለች። ለምሳሌ ሞዴ ሳሙና የመሳሰሉ ችግሮች አለባቸው። በጣም ብዙ ሴቶች አሉና እንደሚፈልጉት አይማሩም፣ አቋርጠ የሚወጣሉ። በጣም ብዙ ችግሮች አሉና ያንን አይተ እንዴት አድርገን ብራሰባስበን ሴቶች መርዳት እንችላለን ብለን አስብንና ከራሳችን ውጭ የራሳችን በየግላችን ከምንረዳው ውጭ ክሬቲቭ የሆነ አይዲያ አስበን ቫለንታይንስ ዴ የተመረጠ ነው። ቫለንታይንስ ዴ አዲስ አበባ ውስጥ ይከበራል። ያንን ተጠቅመን ለምን ለሰዎች አበባ እያደረስን ውጭም ደግሞ አበባ እየሸጥን ካርዶች ደግሞ ኢትዮጵያ የሆኑ ካርዶችን ለማምሩ ሰርተን እየሸጥን ለምን ብር እናሰባሰብን ብለን ሁለት ሺ አስራ ሶስት ላይ የመጀመሪያው የቫለንታይንስ ዴ ፈንድሬዘራችን እናዘጋጀን። አሁን የምናዘጋጀው አምስተኛ አመታችን ናክሻል ይህን ነገር ስናዘጋጅ ሁለት ሺ አስራ ሶስት ላይ አራት ሺህ ብር ነበር ያገኘ ነው። እዛው ጊቢ ውስጥ ነው የሸጥነው አዲስ ዩኒቨርሲቲ ውስጥ። ከዛ አርባ ሁለት ሺህ ብር አገኘን። ከዛ መቶ ሰባት ሺህ ብር አገኘ። ከዛ አሁን አምና መቶ ስልሳ ስምንት ሺህ ብር አገኝተን ሰማንያ አራት ተማሪዎች እንረዳበታለን ናዲሳ ዩኒቨርሲቲ ውስጥ። አሁን ደግሞ በዚህ አመት ሁለት መቶ ሺህ ብርና ከዛ በላይም ከቻልን እናገኛለን ብለን ነው የምናስበው። የንቅናቄው አባላት ከአበባ አምራች ኩባንያዎች በእርዳታ ያገኙትን አበባ አሰማምረው ሰዎች እንዲሰጥላቸው ለሚፈልጉት ያደርሳሉ። ከዛ በሚገኘው ገቢም በሁለት ሺህ የኢትዮጵያ ብር አንዲት ሴት ተማሪ ለአንድ አመት ይረዱበታል። በቢጫው እንቅስቃሴ ውስጥ አበባውን ሸጠውና ገንዘብ አሰባስበው እስካሁን አንድ መቶ ሰላሳ ተማሪዎችን መርዳታቸውን የዘንድሮ አመት አስተባባሪ ህሊና ብርሃኑ ትናገራለች። ይህ የሆነው በአቅም ማነስ እንጂ እርዳታው እንዲሰጣቸው የሚያመለክቱት ተማሪዎች በርካታ ናቸው ትላለች። ብሩ የሚፈልጉ ግን ጀንሮ ኦፊስ የሚመጡ ከአምስት መቶ ተማሪዎች በላይ ያሉ እና በየአመቱ ብዙ ተማሪዎች እንመልሳለን። የራሳችን የሆነ ስታንዳርድ አለን። በምን መልኩ ሰው እንመጣለን የሚለው በትምህርት ብቻ አንመርጥም። ብዙ ስኮላርሽፖች ትምህርትን ፎከስ ያደርጋሉ። እኛ ግን ከትምህርት ውጭ ግቢ ውስጥ ባለው እንቅስቃሴ፣ ኤክስትራ ከሪኩላር አክቲቪቲስ በሚባሉት በደንብ እንለያለን። ከዛ ውጭ ነው ችግር ያለበት ተማሪ ነው ግን ምን መልሶ ይበልጣል ከምንወጣው ማለት ነው። የዛሬ አመት የነበረው የሰዎች ተሳትፎ በርከት ያለ እንደነበርና አበባውን እያዘዙ ገንዘብ የከፈሉ ሰዎች ቁጥር ከፍ ያለ እንደነበር የምትናገረው ሆሊና የዘንድሮ ቀዝቀዝ ያለ ነበር ትላለች። ቢያንስ በዚህ አመት ለመርዳት ያቀዱትን ሴት ተማሪዎች መርዳት እንዲችሉ የገቢ ማሰባሰቡን በድረ ገጽ ላይ ለአንድ ሳምንት እንደሚያራዝሙ ትናገራለች። ከቫለንታይን ስቴ ቢያልቅም የፈንዱ ሬዘራችን ማንኛውም ፈንዱን መስጠት የፈለገ ሰው አንደኛ በፌስቡክ ፔጃችን ሌሎ ሙቭመንት ዩ በሚለው ገብቶ የሚፈልገውን ብር ዶኔሽን እንዴት መስጠት እንዳለበት ምናገር እንችላለን። ሁለተኛ ኢንዲጎጎ ፔጅ አለን። ለማንኛውም ውጭ ላሉትም ሀገር ውስጥ ላሉት ሰዎች ኢንዲጎጎ ፔጃችን ላይ በመጓዝ ዶኔት ማድረግ ይችላሉ። ሲቀጥል ደግሞ ቀጥታ ዶኔሽን ከፈለጉ አዲስ ዩኒቨርሲቲ ጀንደር ኦፊስ ወይም ደግሞ ስራ ተጫታ ቢሮ በመምጣት በአካል መገኘት መስጠት ይችላሉ። ከምንም በላይ ግን ፌስቡክ ላይ ኮንታክት ቢያደረጉን እኛን ማግኘት ይችላሉ። በእኛ ፈንድ ስር ብዙ ተማሪዎችን ማስተማር ይችላሉ። ሁለት ሺህ ብር አንድ ተማሪ አንድ አመት ታስተምራለች እና ብዙ አይደለም ግን ለነሱ ትልቅ ለውጥ ነው እና ይህንን መስጠት የሚችል ሰው ካለ እናበረታታለን። ከዚህም ካለቀ በኋላ እንቀበላለን። ይህን ሳምንት ሙሉ ይህንን ስንሰራ ነው የምንሆነ ያው አበባዋን ሰጡ ብሮቹ ቢም ከተገኙ እንቀበላለን። ስሞቹንም የሚሰጡንም ሰዎች ሪኮግናይዝ እናደርጋለን። በአዲስ አበባ ዩኒቨርሲቲ በዲግሪ መርሃ ግብር ከሚማሩትና ችግር ካለባቸው ተማሪዎች ውጪ አንዳንዴ ደግሞ ለሁለተኛ ዲግሪያቸውና ለዶክትሬት ዲግሪያቸው ሲማሩ ችግር የሚያጋጥማቸው ተማሪዎች እንዳሉ ህሊና ገልጻልናለች። ከእነዚህ መካከል አንዷ ተማሪ ድርቧ ደበበት ትባላለች። በአዲስ አበባ ዩኒቨርሲቲ በአማርኛ ስነ ጽሁፍ ጽሁፍና ፎክሎር ትምህርት ክፍል የ አምስተኛ ዓመት የዶክትሬት ዲግሪ ተማሪ ናት። ድርቧ እዚህ ለመድረስ ከፍተኛ ውጣ ውረድ ማለፏን ትናገራለች። የአንደኛና የሁለተኛ ደረጃ ትምህርቷን በወላይታ ካጠናቀቀች በኋላ የሹራብ ስራ እየሰራችና ና ተማሪዎቹን እያስጠናች አዲስ አበባ መታ ኮተቤ መምህራን ኮሌጅ በማታው ፕሮግራም በዲፕሎማ መርሃ ግብር እንደተመረቀች ትናገራለች። መጀመሪያ ደረጃ በጣም የሚገርምሽ ነገር በወቅቱ እኔ ያመጣሁት ውጤት በዲፕሎማ ፕሮግራም የሚያስገባ አልነበረም። ስለዚህ ከጓደኞቼ ወደ ኋላ ቀርቼ ነበረ። አሰሉት የጨረስኩት ወደ ዘና አካባቢ ነው። የቲቲአይ ፕሮግራም እንድወዳደር አንዲት መምህር ወደ ቤት ትመጣና፣ እቺ ልጅ ጎበዝ ተማሪ ናት እና ቤት እንዳታስቀሯት ቲቲአይ ትወዳደር እና አስተማሪ ቢሆን ትሆናለች፣ ወደፊት ትማራለች፣ ወስዳችሁ አስመዝግቧት ትላቸዋለች ለቤተሰቦች። እነሱም ወስደው ያስመዘግቡኛል። በጣም የሚገርመው ነገር የቲቲአይ ላይ ወደቅኩኝ፣ ማለፍ አልቻልኩ። ከዛ በኋላ ነው ጓደኞቼ ናቸው ሀዋሳ ላይ ደግሞ እንዲህ የቀን ገቡ የእኔ ጓደኞች ያለኝን ችሎታ ያውቃሉ። ኤክስቴንሽን ፕሮግራም እንዳለ ነገሩኝ። ድርቧ በዚህ ጥረት ትምህርቷን በዲፕሎማ ካጠናቀቀች በኋላም ወደ ገጠር ትምህርት ቤቶች ሄዳ ለሁለት ዓመት አስተምራለች። ከዛም የቋጠረቻትን ይዛ በመጀመሪያ ዲግሪ ተመረቀች። አሁንም ተመለሰችና ለማስተርስ ትምህርት የሚሆናትን ቋጥራ ሁለተኛ ዲግሪዋን አጠናቀቀች። በዚህ ሁሉ ጉዞዋ ውስጥ ስራ ለማግኘት የነበረባትን ውጣ ውረድ፣ ያላትን ገንዘብ ለትምህርቷ ስታጠራቅም ያሳለፈቻቸውን ችግሮች ስትተርካቸው ሁሉም የጥንካሬዎቿ ማሳያዎች ናቸው። አዲስ አበባ ዩኒቨርሲቲ ገብታ የዶክትሬት ዲግሪዋን ከጀመረች በኋላ ሽሮሜዳ እየተባለ በሚጠራው አካባቢ አነስተኛ ቤት ተከራይታ ልጆች እያስጠናች እዚህ መድረሷን ትናገራለች። የዛሬ ሁለት ዓመት ችግሯን የተረዱ የቢጫው ንቅናቄ አባላት ስምንት ሺህ የኢትዮጵያ ብር ረድተዋት እንደነበረም ትገልጻለች። አሁን ግን ፈታኝ ጊዜ ላይ እንደሆነችም ትናገራለች። ትምህርቷን አጠናቃ ለጥናት ስራዋ መስክ የምትወጣበት ጊዜ ላይ ደርሳለች። ለመስክ መውጣት ስላለባት ማስጠና ታቁማለች። ቀድሞ ታስተምርበት የነበረው ትምህርት ቤት የቀን እየተማረች በመሆኑና ለጥናት ስራዋ ከከተማ መውጣት ስላለባት እንደነገረችን ስራ አስቁመዋታል። በአሁን ሰዓት መሰረታዊ ችግሬ ጥቂት ነው፣ እሱ ቢሟላልኝ የቀረኝን ትምህርት አጠናቀቅ ነበር ትላለች። መሰረታዊ ችግሬ አንደኛ ግብአት፣ ሁለተኛ የትምህርት ክፍያ በዋናነት ግባት ሲባል ኢቨን ኮምፒውተር እንኳን የለኝም። እዛ ላይብረሪ ውስጥ ወረፋ ጠብቄ እዛው ጽፌ እዛው ኤዲት አድርጌ እዛው ዳውንሎድ አድርጌ። አንዳንዶቹ ላብራሪ ቤተ መጽሀፍት ደግሞ አይፈቅዱም እዛው ላይ መጻፍ በጠቅመሽ ኢንተርኔት መውጣት እንጂ ኮምፒውተር ላይ መጻፍ አይፈቀድም። ከዛ ውጪ ደግሞ ኮምፒውተር ቤት ለማጻፍ ስትይ ራሱ ወረፋው በጣም ከፍተኛ ነው የሚሆነው ተማሪ ስለሚበዛ እና አሁን ሪሰርች ላይ ነው ያለሁት ትልቁ ትልቁ ማነቆ እና ችግር አሁን የትምህርት ክፍያ ያለብኝ አሁን የካቲት ላይ ስንት ብር ነው የምትከፍዪው? አሁን አስራ አምስት ሺ ያስፈልጋል ነው ያሉኝ። እና በተርማ ሰባት ሺ አምስት መቶ ሰባት ሺ አምስት መቶ እስካሁን እየከፈልሽ? እስካሁን አዎ። አሁን ግን በዚህኛው አመት አልከፈልኩም። ምክንያቱም አልቻልኩም አልኳቸው። ስራ ተጽፈ ሄድኩኝ። ሌሎች ሰዎች እየተባለ ሲፈለግ ሲፈለግ ስቲል ነው ማግኘት አልቻለም። የሚገርምሽ ነገር እና ዘንድሮ ማመረቅ ራሱ ይችል ነበረ። እነዚህ ችግሮች ግን ወደኋላ እየጎተቱኝ ነው። ከዚህ በተጨማሪ ደግሞ መስክ ነው መረጃ መሰበሰበው ነገር ግን ምንም አይነት ገቢ ስለሌለኝ ከሞዴስ ጀምሮ ከምግብ ኢቨን ለሻይ ቡና መወጣ ሰው አይደለሁም። በቃ ከሱ ልንጋሽ ለሻይ ቡና ሌሎች ሲወጡ እኔ መወጣ ሰው አይደለሁም። ሞዴስ ላልሹ ኢቨን እነሱ ሰጥቶኝ ያለው የተወሰነ አንድ ወቅት ላይ አግኝተናል እርዳታ ብለው ሰጥቶኝ ተቀብያለሁ። ምክንያቱም ስለሚያስፈልገኝ ችግሩ ስላለብኝ በግልጽ ነገር ያቸው ማለት ነው ያስፈልገኝ የሚሰጠኝ ለትምህርት ይስ የተደፋውን የለፈሁበትን መጣል ስለሌለ ድርቧ የቀራትን ትምህርት ለማጠናቀቅ የሚረዳትን ገንዘብ በእርዳታ ለማግኘት በርካታ ጥረቶች ማድረጓን ትናገራለች። እዚህ ጋር እንዴት ነው የሚደግፍ አንድ ተቋም የሚጠፋው? ያላንኳኳሙም እንዳለን ያልሄድኩበት ተቋም የለም፣ ያላንኳኳሙት ቢሮ የለም። ከሚኒስቴር መስሪያ ቤት ጀምሮ እስከ ዩኒቨርሲቲ ፕሬዚዳንት ድረስ በፒኤችዲ ደረጃ እንደዚህ አይነት ሲስተም የለንም ነው የሚሉ ጠይቄያለሁ። በአጠቃላይ አሁን ትምህርትሽን ለመጨረስ ምን ያህል ገንዘብ ያስፈልግሻል? ሀምሳ ሺህ ብር ለእኔ በቂ ነው። ለመጠናቀቅ ድርቧ እንዲህ ወደ መገናኛ ብዙኃን የመውጣትና የመናገር አቅም አልነበረኝም። በቢጫዋ እንቅስቃሴ የተሰማሩ ወጣቶች ተስፋ ቆርጬ ላቋረጥ ስል ከሁለት አመት በፊት አግዘውኝ እዚህ ደርሻለሁ። አሁን ደግሞ እንደ የለፋውበት ትምህርት እንዳይቋረጥ ችግረኝ ሰምቶ የሚያገዘኝ ካለ ባካፍለው ይሻለኝ እንደሆን ብዬ ነው ብላናለች። በቢጫ ንቅናቄ የተሰማሩት የዩኒቨርሲቲ ተማሪዎች በአዲስ አበባ ከተማ በሚገኘው አዲስ አበባ ዩኒቨርሲቲ ውስጥ እንደ ድርቧ የዶክትሬት ዲግሪያቸውን ሊያጠናቅቁ ጥቂት ቀርቷቸው በትንሽ ወጪ ምክንያት የሚደናቀፉትን ጨምሮ በርካታ መሰረታዊ ችግር ያለባቸው ተማሪዎች ይገኛሉ ይሉናል። ዛሬና በዚህ ሳምንት ገቢ በማሰባሰብ ስራ የተጠመዱትም እነዚህን ተማሪዎች ለማገዝ እንደሆነ ተናግረዋል። ወደ ሌላ ዘገባ ስንሻገር የዩናይትድ ስቴትስ የውትድርና አባላትን ፎቶግራፍ በመጠቀምና መሳጭ የፍቅር ደብዳቤን በተለያዩ ሀገራት ወደሚኖሩ ሴቶች በመላክ በሚሊዮን የሚቆጠር ዶላር ዝርፊያ በመፈጸም ላይ ይገኛል። የፔንታገን ዘገባዎችን የምታደርሰን ባልደረባችን ክላራ ባብ ያዘጋጀችውን መስታወት አድርጋው ታቀርበዋለች። ሊሎ ሹለር ትባላለች። በአርባዎቹ አጋማሽ ላይ የምትገኝ ሴት ናት። አላገባችም። ፍቅርን በመፈለግ ላይ ነበረች። ታዲያ አንድ ቀን ከበርካታ አመታት ያልተሳካ የፍቅር ፍለጋ በኋላ ልቧን መግዛት የቻለ ደብዳቤ በኢሜይል ይደርሳታል። በድረገጽ ከፍቅር ፈላጊ ከዚህ ቀደም አግብቶ የትዳር አጋሩን በሞት የተነጠቀ አየር ኃይል ይሰራ የነበረ ከታሊባን ጋር በነበረው አሸባሪዎችን የማጥፋት ትግል ላይ የተሰለፈና ሴት ልጅ ያለችው መሆኑን ነበር የነገረኝ። እኔም ጸሎቴ ተሰማልኝ መልስም ተሰጠኝ ስል አምላኬን አመሰገብኩ። የፍቅር ግንኙነቱም በፍጥነት አደገ። ሹለር በፍቅር ተጠለፈች። የፍቅር ጓደኛዋም የፍቅር ግጥሞቹን ማሽጎድጎዱን ቀጠለ። በርካታ ረጃጅም ደብዳቤዎች በፍቅር የተሞሉ ልብን በሚያማልሉ ቃላት የተሞሉ ደብዳቤዎች ጎረፉ። እውነት መሆኑንም ለማረጋገጥ ወታደር ልብስ የለበሰ መልከ መልካም ምስል ያለበት ፎቶግራፎችም ከደብዳቤዎቹ ጋር አብሮ ተልኮላታል። ፎቶግራፎቹ በደረሰኝ ቁጥር ሁሉ በጣም አሳፋሪ ነው። ፎቶግራፎቹም በቦርሳዬ ተሸክሜ ለማውቃቸው ሁሉ በኩራት አሳይ ነበር። ሹትለር የአየር ኃይሉ ፓይለት የድረገጽ የፍቅር ጓደኛዋ የእንግሊዘኛ ቃላት አጠቃቀም እንደ ጠበቀችው አለመሆኑ ትንሽ አጠራጥሯት ነበር። አባቷን የሌላ ሀገር ዜጋ መሆናቸውን እንደ ምሳሌ ተጠቅማ የኢንተርኔት ጓደኛዋም እንደዚያ ይሆናል በማለት ጉድለቱ ሞላችለት። ለረዥም ጊዜ ግንኙነቱ ቢቀጥልም በስልክ የማውራትና ድምጹን የመስማት እድል ግን በፍጹም አላገኘችም። አንድ ቀን ማውርተን አናውቅም፣ በስካይፒም እንኳን። ምክንያቱም ጥብቅ የወታደራዊ ምስጢር ውስጥ ስለሚሰራ አሸባሪዎችን እየተዋጋ ስለሆነ ይህንን ወታደራዊ ተልእኳችንን የሚያሰናክል ምንም ነገር አናደርግም። ለዛ ነው ስልክ የማልጠቀመው ብሎ ስለነገረኝ በቃ ከጥቂት የፍቅር ሳምንታት በኋላ ፓይለቱ የፍቅር ጓደኛዋ ለልጁ የትምህርት ጥናታዊ ጉዞ ገንዘብ እንደሚፈልግ አስተዛዝኖ ይነግራታል። ልጁ ከእናቱ ጋር በብሪቴን እንደምትኖርም ጨምሮ ነገራት። ወደፊት እናት የምትሆናት ልጅ ስትቸገር መስማት አላስችልሽ ቢላት ልትረዳት ተነሳች። በነገራት የባንክ አድራሻ ሁለት ሺህ ዶላርም አስገባች። እያገዝኩት ነው የመሰለኝ፣ እንደዛ ነው የተሰማኝ የወደፊት ኑሯችንን በማሰብ አሁን ሳስበው ምን ያህል አሳፋሪ አስተሳሰብ ነበር የነበረኝ። የገንዘብ ጥያቄው ግን በዚህ ሊቆም አልቻለም። ግንኙነቱን ላለማጣት ትፈራለ እና ምንም ነገር ከማድረግ ወደ ኋላ አትልም። እኔ ደግሞ ያደረግኩት ያንኑ ነው። እናም ገንዘብ በጠየቀኝ ቁጥር በነገረኝ የባንክ አድራሻ ማስገባቴን ቀጠልኩ በአጠቃላይ ወደ 22,000 ዶላር ገደማ በተባለችው አድራሻ አስገባች። የመጨረሻውን ገንዘብ እንደ ላክች ግን የድረ ገጽ ጓደኛዋ ደብዛው ጠፋ። ብቸኛው የመገናኛ መንገዳቸው የሆነው የኢሜል ደብዳቤውንም መጻፋ ቆመ። ልቤ ተሰበረ። ከዛም ቆም ብዬ ማሰብ ስጀምር ሁሉ ነገር ትክክል እንዳልነበር አወቅኩ። ከወታደሮች ጋር በተገናኘ የሚፈጸሙ ወንጀሎችን የሚያጣራው የምርመራ ክፍል ቃል አቀባይ ክሪስ ኬሪ የሹለርን ታሪክ ከዚህ ቀደም ከነበሩት ጋር ተመሳሳይ መሆኑን ነው የሚናገረው። በጣም የሚያስገርም ነው። እንዲህ አይነት መታለል የደረሰባቸው በሺዎች የሚቆጠሩ ምርመራዎችን በማድረግ ላይ እንገኛለን። በተመሳሳይ የፍቅር ጓደኝነት ስም ከ75 እስከ 80ሺ ዶላር የሰጠች አንዲት ሴት በግል አነጋግሬ ማውቃለሁ። አሜሪካኖችን ብቻ ለማታለል የታቀደ ተግባር አይደለም። ጌሪ በሚሰሩበት የምርመራ ክፍል ከጃፓን፣ ከብሪቴን፣ ከአውስትራሊያ ና ከተለያዩ ሀገሮች ከዩናይትድ ስቴትስ የውትድርና አገልግሎት ላይ በሚገኙ ወታደር ፍቅር የወደቁ በርካታ ሴቶች ተታለዋል። ጌሪ እንደሚሉት እኒህ የኢንተርኔት ወንጀለኞች ከማህበረሰብ ድረገጾች ላይ ፎቶግራፎችን በመስረቅ ለወንጀላቸው ማሳመኛ በመጠቀም ላይ ይገኛሉ። እንደ ምርመራው ከሆነ በምዕራብ አፍሪካ ከሚገኙ የተለያዩ የኢንተርኔት ካፍቴሪያዎች ነው ወንጀሉ እየተፈጸመ ያለው። ነገር በአካልም ሆነ በስልክ አግኝታችሁ ለማታውቁት ሰው በፍጹም ገንዘብ አትላኩ። እናም ይህ ታሪክ ለሁላችሁም ትምህርት ይሁናችሁ። ገንዘብ ለማታውቁት ለመላክ እንዳታስቡ። አንዳች የሚያታልል ነገር እንዳለ ከተጠራጠራችሁ ለሚመለከተው የምርመራ ቡድን ማሳወቅም ይገባል። ኢሜል የሚያደርጉበትን የኔትወርክ አድራሻ በመከታተል ድርጊቱን ማስቆም ይቻላል። ለፍቅር የተሸነፉ የዋህ ሴቶችን ንጹህ ልብና ገንዘብ እናድን። የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው እኔ መስታወት አድራጋውና ጽዮን ግርማን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበሮ ነው። ሙዚቃ በመምረጥና የፌስቡክ ስርጭታችንን በመከታተል ዲጄ ፋትሱ አብሮን ነበር። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት፣ በነገው ጉዞ እንገናኝ።